ዘንድሮ በተከሰተው የኮቪድ-19 ወረርሽኝ ምክንያት ዓመታዊው የሻደይ የአሸንድዬ እና የሶለል በዓላት በዋግምራ ብሔረሰብ አስተዳደር በሰሜን ወሎ ዞኖች በህዝባዊ በዓልነት አይከበርም። በዓሉ በበጎ ተግባራት ተዘክሮ ይውላል ተብሏል። መስፍን አራጌ ስርስራለው። ዓለም አቀፉ የኮቪድ ወረርሽኝ ያላንኳኮው የህይወት ጠርዝ ያላወቀው እንቅስቃሴ ዘርፍ የለም። የሙዚቃው ዓለም ገናናዎች ቴለር ስዊፍት፣ ፖል መካርቲንን ከሄንድሪክ ላማር ከዲያና ሮስ ና ዱዋ ሊፓ ጋር ይጣመሩበታል ተብሎ ሲጠበቅ የነበረው የዩናይትድ ኪንግ ደሞ ግላስተንቤሪ ፌስቲቫል በኮሮና ተሰርዟል። ቀደም ሲልም በአሜሪካ ሁለት ግዙፍ ፌስቲቫሎች እንዳይካሄዱ መደረጉን ቢቢሲ አስነብቧል። የዓለም አቀፍ ተጽዕኖ ኢትዮጵያም ላይ ተሻግሯል። ህብረ ውበታዊ ትዕይንት የሚስተዋልባቸው ተወዳጆቹ የሻደያ ሸንድዬ ና የሶለል በዓላት ዘንድሮ በአማራ ክልል ልል ዋግምራና ሰሜን ወሎ ዞኖች በቀድሞ ለዛና ድምቀታቸው አይካሄዱም። የዋግምራ ብሔረሰብ አስተዳደር ዞን ባህል ቱሪዝም መምሪ ኃላፊ አብዱራህማን መኮንን ለአሜሪካ ድምጽ ሬዲዮ እንዳስረዱት ሻደይ ከዓመታዊ ክብረ በዓልነት የተሻገረ የዋግምራን ሕዝብ ስነ ልቦና የሚያንጸባርቅ ነው። ሻደይ በኛ አካባቢ የማህበራዊም ፖለቲካዊ ፋይዳው በጣም ትልቅ የጎላ ነው። አንደኛ የሴቶች ነጻነት የሚገለጽበት ነው። በአጋጣሚ በራሱ ሁለተኛ በሻደይ አማካይነት ቤተሰብ ከቤተሰብ ዘመድ ከመዘመድ ጋ የሚቃ ተቀምጦበት ከዛም ባሻገር አንድነትን መተባበርን መተጋገዝን ጭምር የሚያሳይ ባህል ነው። የራስን እድል በራስ ከመወሰን እና የራስ ባህል ቋንቋ ከማንጸባረቅ ጋር ታይዞ ፋይዳ የነበረ ባህል ነው። ይሁን እንጂ ኮረዶች በሀገር ባህል አልባሳት ደምቀው ስሜት የሚነጥ ዜማቸውን ልብ የሚነዝር ውዝዋዜያቸውን ተቃቅፈው ማሳየት አይችሉም። ዘንድሮ እንግዲህ በዓሉን አሁን እኛ እየተዘጋጀን ያለ ነው። ኮቪድ መስፋፋት ምክንያቶች የሚሆኑትን ጉዳዮች የማስቀረት እንጂ አጠቃላይ በዓሉን የማስቀረት ጉዳይ አይደለም። የበሽታ መስፋፋት ምቹ የሚሆኑ ለምሳሌ አደባባይ ትይንቶች በቡድን በዓሉ የማክበር ስራዎች ይከናወኑም ዘንድሮ በአንጻሩ ሻደይን በክብር ያስረከቡንን የእድሜ ባለጸጎችንና አቅመ ደካሞችን በመንከባከብ በጎ ተግባራትን በመከወል ሌላውን ኢትዮጵያዊ ሴቶቻችንን እናጠብቃለን ባይ ናቸው። ዘንድሮ መሪ ቃላችን ምንድን ነው? ሻደይ ባህላችን በበጎ አድራጎት ስራችን በሚል ነው። ችግኝ በመኮትኮት ደን በመለገስ አቅመ ደካማዎችና አረጋውያንን በማገዝና በመደገፍ ይካሄዳል። ማለት በመቶ ሺዎች የሚታደሙበት የሻደይ በዓል በተለይ ለአካባቢ የኢኮኖሚ መነቃቃት አይነተኛ አስተዋጽኦ ሲያበረክት ቆይቷል። በኮቪድ አስራ ዘጠኝ ወረርሽኝ ምክንያት በዓሉ አለመከበሩ የልጃገረዶች አልባሳትና ጌጣጌጦችን ከሚያቀርቡት ጀምሮ በምግብና ሆቴል አገልግሎት የተሰማሩ ነጋዴዎች ላይ ኪሳራ ያስከትላል። በብሔረሰብ አስተዳደር ዞኑ የሰቆጣ ከተማ ንግድና ዘርፍ ማህበራት ፕሬዚዳንት አማረ መሰለ ባዛር የሚዘጋጅ ነበር። በዚህ በባዛሩ በአስርና በአስራ አምስት ቀን ውስጥ የሚገኙ ገቢዎች ለአካባቢው ነጋዴ ከፍተኛ ጥቅም የሚያደርሱ ነገር ና የነበረው አሁን ግን ይህ በመቆረጡ ምክንያት ያው በዚህ በኮቪድ አስራ ዘጠኝ ምክንያት ተጽዕኖ አሳድሯል። በተለይ ከሌላ አካባቢ የሚመጡ እቃዎችን ያቀርባል ብዙም ተጠቃሚው ደግሞ የአካባቢው እንደ ሁሉም ወረዳዎች በአሻዴ ሰዓት ከሰቆጣ ከተማ ስለሚያሳልፉ የሚመጡ ጥሬዎች በሚሰራትኛው በተለይ ያ ነበር የሚያሳይ ሁለት ወር የሶስት ወር ሄድና ና ቢያንስ የሚጓጓበት ነገር ሁሉ እየተፈጠረ ነው ያለፈው የነበረው በተለይ የአመት ገቢያቸውን በአመታዊ በዓሉ ላይ ያደረጉ የህብረተሰብ ክፍሎች ቀዳሚ ተጎጂዎች ይሆናሉ ነው የተባለው። አሸንድዬና የሶለል በዓላት ደግሞ ሰሜን ወሎ ቆቦ ና ላሊበላ አካባቢዎች የሚዘወተሩ ተወዳጅ አመታዊ ክብረ በዓል ናቸው። የዞኑ ባህል ቱሪዝም መምሪያ ኃላፊ የብርጓላ አየለ ለቱሪዝሙ መነቃቃት ለኢኮኖሚው መሻሻል አይነተኛ አስተዋጽኦ የነበራቸው እነዚህ ህዝባዊ በዓላት ዘንድሮ ታስበው ይውላሉ ነው ያሉት። በተለያዩ ዝግጅቶች ያው በቱሪዝም ላይ ከፍተኛ ተጽዕኖ ነው ያደረሰው። ሰዎች ደግሞ ከቦታ ቦታ ሲንቀሳቀሱና ሲጎበኙ የሚገዟቸው የሚጠቀሟቸው ነገሮች አሉ። ተንቀሳቃሽ አካል ስለሌለ ሆቴሎች፣ አገልግሎቶች፣ ተቋማት የአሁን አገልግሎት መስጠት ያቆሙበትና ና የተዘጉበት ሁኔታ ነው ያለው። እንደኛ ዞና ወደ አስራ አምስት ወረዳዎች አሉ። አስራ ሶስቱ ላይ ይጣዋቱ ሲከበር የነበረበት ሁኔታ ነው ያለው። በአሁኑ አመት ያደረግነው ምንድነው ምንድን ነው ይህ በዓል በታና ውይይት በደንብ ገሳ በችግኝ ተከላ፣ በኩትኳቶ በኩኳቶ በፎቶ ኤግዚቢሽን፣ በባህላዊ ምግቡ ሰዎች እንዲበርጣቅደን እየተንቀሳቀስ ያለንበት ሁኔታ ነው ያለ። ክብረ በዓላቱ እንደ አካባቢው ተጨባጭ ሁኔታ እስከ ሳምንት የሚዘልቅ ቆይታ ቢኖራቸውም በተለይ ከነሐሴ አስራ ስድስት እስከ አስራ ስምንት ያሉት ጊዜያት ብዙዎቹ የማይረሳ ትውስታ የሚያትሙባቸው ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ።